የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት ከምሽቱ 3 እስከ 4 ሰዓት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የዛሬ ረቡዕ መስከረም 10 ቀን 2010 ዓ ም ምሽት አስተናጋጆች እኔ ያደን ፍሳይና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዝናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ሂረክን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶሪኮን መደቀስ ቀጥሏል። በአራት መለኪያነት የተፈረጀው ሂሪኬን ውድመትና የጎርፍ መጥለቅለቅ አድርሷል። በፖርቶሪኮ ታሪክ ላይ ከደረሱት ከባድ አውሎ ነፋሶች አንዱ ነው የተባለው ማሪያ ዛሬ በሰዓት 220 ኪሎሜትር ያህል ተወንጭፏል። ከአውሎ ነፋሱ ጋር የተቀላቀለው ከባድ ዝናብ አደገኛ የጎርፍ መጥለቅለቅና የመሬት መደርመስ አስከትሏል። በሌላ በኩል ከሜክሲኮ በሰባት ነጥብ አንድ የተለካ ርዕደ ምድር የተረፉ ካሉ ፍለጋ የመድን ሠራተኞች እየጣሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ሕንፃዎች ተደርምሰዋል። የአገር አስተዳደር ሚኒስትሩ ሚጌል ኦሶሪዮ ቾንግ የሜክሲኮ ወታደራዊና ፖሊስ ኃይሎች በሕይወት የተረፉ ሰዎች ካሉ ለመፈለግ የሚችሉትን ሁሉ እያደረጉ ናቸው ብለዋል። ሲቪሎችም ከመድን ሠራተኞች ጋር ሆነው እየሰሩ ናቸው ብለዋል። ሰዎቹ ጭንቅ ላይ መሆናቸውን አንቶኒዮ ቫስኬዝ የተባሉ ነዋሪ ገልጸዋል። ሰዎች በጣም ሰግተዋል። አንዳንዶቹ ያለቅሳሉ፣ ሌሎች ደግሞ ይጮኋሉ። ሰዎች እዚህ ላይ ተዘርረው አይቻለሁ፣ ነበር ያሉት ቫስኬስ ቢያንስ 38 ሕንፃዎች መደርመሳቸውን የሜክሲኮ ፕሬዝደንት ኤንሪኬ ፒኛ ኔቶ ጠቁመዋል። ፕሬዚደንት ዶናልድ ትራምፕ የቀድሞው ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒክሌር መሳሪያ ማዳበርን ሊገድብ ከሚችል ውል ዩናይትድ ስቴትስን ስለማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ጉዳዩ በዛሬው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትኩረት አግኝቶ ውሏል። የኢራን ፕሬዚደንት ሐሰን ሩሃኒ 193 ሀገሮችን ባቀፈው የተባበሩት መንግስታት ድርጅት ንግግር ለማድረግ ተዘጋጅተዋል። ትራምፕ ትላንት ባደረጉት ንግግር ኢራንን በኢኮኖሚ የተራቆተችና የተገለለች ሀገር ነች፣ ወደ ውጭ የምትልካቸው ዋና ነገሮች ቢኖሩ ግጭት፣ ደም ማፋሰስና ትርምስ ናቸው ሲሉ ዘልፈዋታል። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ታዲያ በትዊተር ባስተላለፉት መልእክት በ21ኛው ምዕተ ዓመቱ የተባበሩት መንግስታት ድርጅት ሳይሆን በመካከለኛው ዘመን ሊሰማ የሚችል እውቀት የጎደለው የጥላቻ ንግግር ነው ብለውታል። ትራምፕ አሜሪካን ከውሉ ሊያስወጡ እንደሚችሉ በያዝነው ሳምንት አመላክተዋል። ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ትላንት ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወሳል። ይህ ዛቻ ታዲያ የኪም ጆንግኡን መንግሥት መጥፋትን ለመቋቋም ሲል የኑክሌር መከላከያ ያስፈልገኛል የሚለውን እምነቱን አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። ፕሬዚደንት ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት የመጀመሪያ ንግግራቸው የሰሜን ኮሪያውን መሪ የአጥፍቶ መጥፋት ተልእኮ ያላቸው ሮኬት ማን ማለትም የሮኬት ሰው ብለዋቸዋል። አምባገነኑ መንግሥት በመስራት ላይ ያለው የኑክሌር መሳሪያና ቦሊስቲክ ሚሳይሎች መላውን ዓለም አደጋ ላይ ይጥላል። ዩናይትድ ስቴትስ ራሷንና አጋሮቿን ለመከላከል ከተገደደች ደግሞ ሰሜን ኮሪያን ሙሉ በሙሉ ከማጥፋት በስተቀር ሌላ አማራጭ አይኖራትም ሲሉ መዛታቸው ይታወቃል። አያይዘውን ፕሬዚደንቱ ወታደራዊ እርምጃ እንደሚያስፈልግ እንደማያስፈልግ ተስፋ አደርጋለሁ ብለዋል። ሰሜን ኮሪያን የሚያዋጣው ኑክሌር መሳሪያን ማስወገድ መሆኑን ለማሳመን የተባበሩት መንግስታት ድርጅት ጥረት እንዲያደርግም ጥሪ አቅርበዋል። በዚምባብዌ የምርጫ ምዝገባ ማዕከሎች የስራ ጥበቃ ጊዜ መራዘምና የምርጫ ኮሚሽኑ ለስራ ዝግጁ አይደለም የሚለው ውንጀላ ህዝብን እያበሳጨ መሆኑ ተገለጸ። የምርጫ ኮሚሽኑ የምዝገባ መሳሪያዎችን እስከሚያሟላ ድረስ ምዝገባው ይቋረጥ ሲሉ ተቃዋሚዎች ነገ ለሀገሪቱ ከፍተኛ ፍርድ ቤት አቤቱታ እንደሚያቀርቡ ታውቋል። ዘጋቢያችን ሴባስቲያን ሞፉ ከሀራሬ ላከውን ዘገባ ትዝታ በላቸው ታሰማናለች። በዚምባብዌ ዋና ከተማ ሀራሬ ወደ ሁለት ሚሊዮን ለሚሆኑ ድምፅ ሰጪዎች አንድ የምዝገባ ጣቢያ ብቻ ነው የተከፈተው። አንዳንድ ሰዎች ለመመዝገብ እስከ አምስት ሰዓት እንደጠበቁ ለቪኦኤ ገልጸዋል። ለመመዝገብ እያንዳንዱ ሰው መታወቂያውን ማሳየት፣ ፎቶግራፍ መነሳት እና የጣት አሻራውን መስጠት አለበት። ሂደቱ አድካሚ ነው፣ በጣም ረጅም ነው ያለው። መሳሪያ አንድ ብቻ ነው። ይህ ተገቢያ አይመስለኝም። መሳሪያዎቹን መጨመር አለባቸው ብዬ አምናለሁ። ዛሬ በማዕከሉ ወረቀት አልቋል መባሉም ጠባቂዎቹን የበለጠ አበሳጅቷል። በዚምባብዌ የምርጫ ምዝገባ የተጀመረው ባለፈው ሳምንት ነው። ግቡም እንደ ኤውሮፓ አቆጣጠር ከ2018 በፊት የመጀመሪያውን የኮምፒውተር ምዝገባ ለመጀመር ነበር። የምርጫ ኮሚሽን ኃላፊ ሪታ ማካራው ለአራት ወራት የዘለቀው የምርጫ ምዝገባን እንዲቋረጥ ከተቃዋሚዎች የቀረበውን ጥሪ አንቀበልም ብለዋል። ለልምምዱ ዝግጁ ነን። በገንዘብም በሰራተኛም ረገድ አስፈላጊውን ሁሉ አለን። ሰራተኞቻችንም በመሳሪያው እንዴት እንደሚጠቀሙ ሰልጥነዋል። ስለዚህ ሕዝቡን ለመመዝገብ ዝግጆች ነን። የዚምባብዌ ምርጫ ነጻ መሆኑንና ሚዛናዊነቱን የሚቆጣጠር ኤሌክሽን ሪሶርስ ሰንተር የተባለው ተቋም ኃላፊ ትዋንዳ ቺሚኒ ግን የምርጫ ኮሚሽኑ አስቸጋሪውን ረጅም የምዝገባ ጥበቃ ችግር መፍታት አለበት ብለዋል። ናይጄሪያ ውስጥ የተለቀቁት ከመቶ በላይ የሚሆኑ በቦኮ ሃራም ተጠልፎ የነበሩ የቺፖክ ሴቶች ናይጄሪያ ባለው አሜሪካን ዩኒቨርሲቲ በመግባት አዲስ ሕይወት ጀምረዋል። የናይጄሪያ መንግሥት ለወራት ያህል እንክብካቤ ሲያደርግላቸው ከቆየ በኋላ ነው ዛሬ ትምህርት የጀመሩት ልጆቹ ዮላ በተባለችው ከተማ በሚገኘው ዩኒቨርሲቲ እንዲገቡ የተጠበቀው በመጨወር ነበር። በመዲናይቱ አቡጃ በነበሩበት የማገገሚያ ማዕከል መንግሥት የመሸኛ ግብዣ አድርጎላቸዋል። ይሁንና የቺፖክ ሴቶች ቤተሰቦች ማኅበር ሊቀመንበር ያኩቡ ኬኪ የትምህርት ጊዜ ስለተጀመረ ነው ልጆቹ አሁኑ ትምህርት ቤት የገቡት ብለዋል። በመጨረሻም የብሪታንያ ፖሊሶች ባለፈው ሳምንት ለንደን በሚገኘው ባቡር ላይ ከተፈጸመው የቦምቡ ጥቃት ጋር በተያያዘ ሁለት ተጨማሪ ተጠርጣሪዎችን አሰሩ። በጥቃቱ ከ30 በላይ የሚሆኑ ሰዎች እንደቆሰሉ ታውቋል። ባለሥልጣኖች በገለጹት መሰረት እድሜያቸው 48ና 30 የሆኑት ተጠርጣሪዎች የታሰሩት በኒውፖርት ዌልስ ላይ ነው። ትላንት ሌሊት ደግሞ አንድ ሌላ ሰው እዛው ታስሯል። በሁለቱም ቦታዎች ዛሬ ፍተሻው ቀጥሏል። የታሰሩት ሰዎች እንዴት ከፍንዳታው ጋር እንደተያያዙ የሜትሮፖሊታኑ ፖሊስ አልገለጸም። ጥቃቱ ባለፈው አርብ ከተፈጸመ ወዲህ አምስት ሰዎች ታስረዋል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ሰማን። አሁን የዕለቱ አብይ ርዕስ የኦሮሞ ብሔር አባላት መስከረም 21 ቀን የሚውለውን አመታዊውን ባህላዊ የኤሬቻ በዓል ለማክበር እየተዘጋጁ ባሉበት በአሁኑ ወቅት የኢትዮጵያ መንግስት የጸጥታ ኃይሎችን እንዲያቅብ ሂማን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ድርጅት ትላንት ይፋ ባደረገው መግለጫው ጥሪ አድርጓል። የኢትዮጵያ መንግስት በመጪው የኢሬቻ በዓል ላይ የጸጥታ ኃይሎቹን በበለጠ ትዕግሥትና ብቃት ና ሁከት እንዳይከሰት ለመከላከል አስቸኳይ እርምጃዎች እንዲወሰዱ ለሰብአዊ መብቶች መከበር የሚጥረው ድርጅት ጥሪ አስተላልፏል። ሰለሞን ክፍሌ ለአብይ ርዕስ እንደሚከትለው አቅርቦታል። የሰብአዊ መብት ድርጅቱ ሁማን ራይትስ ዋች በትናንትናው ዕለት ባወጣው ሪፖርቱ ባለፈው ዓመት በኢሬቻ በዓል ላይ በተቀሰቀሰው ጸረ መንግሥት ተቃውሞ የመንግሥቱ የጸጥታ አካላት ኃይል መጠቀማቸውን ዘርዝሯል። በአምናው ባህላዊ ዓመታዊ የኢሬቻ በዓል ላይ ሕዝቡ ከጸጥታ ኃይሎች በተተኮሰ ጥይትና አስለቃሽ ጋዝ ተደናግጦ በተሯሯጠበትና ከበዓሉ ስፍራ መውጫዎች በተዘጋጉበት ሁኔታ ተረጋግጠው ብዛት ያላቸው ምናልባትም በመቶዎች የተቆጠሩ ሰዎች መሞታቸውንም ሪፖርቱ ይገልጻል። የኢትዮጵያ መንግስት የሞቱት ሀምሳ አምስት ሰዎች ናቸው በሚለው አቋሙ ሲጸና ተቃዋሚ ቡድኖች ግን የሞቱት ሰባት መቶ እንደሚሆኑ ይናገራሉ። በዚህ ትናንት እሳት ላይ ነዳጅ ማርከፍከፍ በሚል ርዕስ ሂውመን ራይትስ ዋች ይፋ ባደረገው ሰላሳ ሶስት ገጽ ሪፖርት የኢትዮጵያ መንግስት ካለፈው አመት የኢረቻ በዓል ምን ሊማር ይችላል ሲል ይጠይቃል። መንግስት ሀገሪቱ ውስጥ ለሚካሄዱ ጸረ መንግስት ሰልፎችና የተቃውሞ እንቅስቃሴዎች ከዚህ ቀደም የሰጣቸውንና እየሰጠ ያለውን የኃይል ምላሽ ከግንዛቤ በማስገባትም ዘንድሮም የተለየ ነገር ላይኖር እንደሚችል ስጋቱን ይገልጻል። ሕዝባዊ ስብሰባዎች በሚደረጉበት ጊዜ አነስተኛ ቁጥር ያላቸው ወይንም ጎልተው የማይታዩ የጸጥታ ኃይሎችን መመደቡ ምናልባት ውጥረቶችን ሊያረግብ ይችላል ሲልም ይመክራል። እነዚህን በመሳሰሉ አካባቢዎች የሚመደቡ ወታደሮችም የመናገርና ሀሳብን በነጻነት የመግለጽ መብቶችን በማክበር የሰለጠኑ መሆን እንዳለባቸው ያስገነዝባል። እነዚህ ወታደሮች የገዢውን ፓርቲ ፖሊሲዎች የሚተቹ ነጻ አስተያየቶች ሊኖሩ እንደሚችሉ መገመትና ማለፍ እንጂ ለማፈን እና ለማስፈራራት ኃይል መጠቀምም እንደሌለባቸው ያስረዳል። በአምናው የኢሬቻ በዓል ላይ ብዙ ሰዎች ያለቁት ከወታደሮች በተተኮሱ ጥይቶች የተገደሉ ለመኖራቸውም ሁመን ራይትስ ዋች ጠንካራ ሲል የገለጸው ማስረጃ እንዳለውም በሪፖርቱ አትቷል። መንግሥት ከጸጥታ ኃይሎች በተተኮሰ ጥይት ተመትቶ የሞተ አንድም ሰው የለም ሲል በወቅቱ ክሱን ሙሉ በሙሉ ውድቅ ማድረጉም ይታወሳል። እንዲያውም ከሁከቱ በኋላ መንግሥት ስለ ቈሰሉና ስለ ሞቱት ሰዎች መረጃዎችን ለማጥፋት እርምጃዎች መውሰዱን ይገልጻል። በዚሁ መሰረት መንግስት ተአማኒነቱን ለማጠናከር ሲል በቢሾፍቱ ሆስፒታል ሰራተኞች መድቦ የሰለባዎቹ ቁጥር ሀምሳ አምስት ብቻ መሆኑንና የሞቱትም በሽሽት ወቅት ወድቀው በመረጋገጣቸው እንጂ በሌላ ምክንያት አለመሆኑን እንዲመሰክሩ አድርጓል ይልና ሪፖርቱ ሶስት የሆስፒታሉ ሰራተኞች ግን ምን ያህል ሰው እንደተገደለ ወይንም በምን አይነት ምክንያት እንደሞተ ለጋዜጠኞች እንዳይናገሩ በኢትዮጵያ የጸጥታ ኃይሎችና በመንግስቱ ካድሬዎች መመሪያ እንደተሰጣቸው ለሂዩማን ራይትስ ዋች አስረድተዋል ይላል። ከባሉ በኋላ ወደየቤታቸው የተመለሱ ሰዎችም ተይዘው የታሰሩና የተዋከቡ መኖራቸውን ሂዩማን ራይትስ ዋች በርካታ ማስረጃዎች እንዳለው በሪፖርቱ ዘርዝሯል። አንደኛው ምስክር ሲናገር በጸጥታ ኃይሎች ላይ በመተኮስ ወይም መድረኩ ላይ ድንጋይ በመወርወር እንዲሁም ይህንን በመሳሰሉ ወንጀሎች ከሰውኛል ብሏል። ነገሩ ችግር ፈጣሪው እኔ ነኝ ብዬ እንዳምን መሆኑ ግልጽ ነው። እንደ አንድ የኦሮሞ ማኅበረሰብ አባል እኔ ለመጀመሪያ ጊዜ ወደ ቢሾፍቱ የተጓዝኩት በባሕላዊው በዓላችን ላይ ለመገኘት ብቻ ነበር። እነርሱ ግን ከየአካባቢው ወደ ኢሬቻ በዓል የሄደውን ሁሉ በወንጀል ለመክሰስ ኢላማ ያደርጋሉ ሲል መናገሩን ሁመን ራይትስ ዋች በሪፖርቱ አካቷል። በምስራቅ ወለጋ ዞን አንድ ዕድሜው ገና 14 ዓመት የሆነ የስድስተኛ ክፍል ተማሪ የደረሰበትን እንዲህ ሲል ገልጿል። የአካባቢው ፖሊስ ባለሥልጣንና አንዳንድ የመንግስቱ ሹሞች ወደ ትምህርት ቤቴ መጡና እኔና ሌሎች በርካታ ልጆችን ወደ ርዕሰ መምህሩ ቢሮ ጠሩን። እኛም ሆን ሌሎች ወጣቶች ወደ ኢረቻ በዓል እንዳንሄድ ተነገረን። የጠረጠሩት እዚያ ከሄድን በኋላ መንግስትን እንደምንቃወም ነው። የተጠራነው ልጆች ከሌሎቹ ተማሪዎች በዕድሜ ከፍ ያልን በመሆናችን የአካባቢያችንን ጸረ መንግስት እንቅስቃሴ የምናስተባብር እኛ እንመስላቸዋለን ማለቱን ሪፖርቱ አስፍሯል። የቅርብ ጊዜ የኢሬቻ በዓላት አከባበር በመንግስቱና በኦሮሞ ማኅበረሰብ መካከል ያለው ግንኙነት ውስብስብ እየሆነ መምጣቱን ያሳያል። የኢሬቻ በዓል በታሪክ የፖለቲካ መድረክ ሆኖ የታየበት ጊዜ ባይኖርም ከቅርብ ዓመታት ወዲህ ግን በዓሉን የሚያከብሩ ሰዎች ብዛት ብቻ ሳይሆን የጨመረው የመንግስቱ ጣልቃ ገብነትም እንደሆነ አዘውትረው ወደ በዓሉ የሚሄዱ ሰዎች ለሂዩማን ራይትስ ዋች ተናግረዋል። በበዓላቱ ላይ የመንግስቱን ፖሊሶች የሚቃወሙ የሕዝብ አስተያየቶችም እያደጉ መምጣታቸውን አስረድተዋል። በዚያው መጠን የጸጥታ ኃይሎችና ክትትል በተለይም በመንግስቱና በኦሮሞ ማኅበረሰብ መካከል ግንኙነቶች እየሻከሩ ከመጡ ወዲህ ቁጥጥሩ አይሏል ሲሉ የበዓሉ አዘውታሪዎች አስረድተዋል። በሁለት ሺ ዘጠኙ የኢረቻ በዓል ላይ ከቀደምቱ ሁሉ አንድ የተለየ ነገር መታየቱን ለብዙ ዓመታት በኢረቻ በዓላት ላይ የተገኙ አንድ ሰው ለሂዩማን ራይትስ ዋች እንደሚከተለው አስረድተዋል። ለወትሮው በበዓላቱ ጊዜ የሚገኙት የከተማውና የአካባቢው ፖሊሶች ነበሩ። እነዚያ ፖሊሶች የእኛን ቋንቋ ይናገራሉ። የኢረቻ በዓል ለእኛ ምን ያህል ጠቀሜታና ክብር እንዳለውም ይገነዘባሉ በአካባቢው ያለውን ገደል እና ሌላ ሌላውንም በደንብ ያውቃሉ። በ2009 ዓ.ም ግን በብዛት የታዩት እኔ የማልረዳውን ቋንቋ የሚናገሩ የፌዴራሉ ፖሊሶች ናቸው። የአካባቢው ፖሊስ በበለጠ ከባድ መሳሪያ ነው። አካባቢውን ወታደራዊ ዘመቻ ይካሄድበት አስመስለውት ነው የታዩት ማለታቸውን ሂዩማን ራይትስ ዋች በሪፖርቱ ገልጿል። የኢትዮጵያ መንግሥት በዘንድሮው ከጥቂት ቀናት በኋላ በሚደረገው የኢሬቻ በዓል ላይ የሚመደቡ የጸጥታ ኃይሎቹ በእሳት ላይ ነዳጅ መጨመር እንዳይሆን በበለጠ ትዕግሥትና ብቃት ለማዘጋጀትና ሁከት እንዳይፈጠር ለመከላከል አስቸኳይ እርምጃዎች እንዲወስድም ሁመን ራይትስ ዋች አሳስቧል። የኢትዮጵያ መንግሥት በሁመን ራይትስ ዋች ለቀረበው ሪፖርት ያለውን አስተያየት እንዲሰጥ በተደጋጋሚ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤትን ጠይቀን ነበር። እስካሁን መልስ አላገኘንም። ጥረታችን ይቀጥላል። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። በሚቀጥለው የአውሮፓውያን ዓመት በደቡብ ሱዳን ሊካሄድ የታቀደው ምርጫ ጦርነት ባዳሸቃት ሀገር ሌላ ብጥብጥ ሊያስከትል እንደሚችል የተባበሩት መንግስታት ድርጅት ኤክስፐርቶች አስጠነቀቁ። የደቡብ ሱዳን የእርስ በርስ ጦርነት በህዝቡ ላይ ያስከተለውን ሰብአዊ ቀውስ የተመለከተ ሪፖርት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ቀርቧል። ዘጋቢያችን ሊዛ ሽላይን ከጀኔቫ ለቪኦኤ ያጠናቀረችውን ዘገባ ቆንጅታዬ ይዘዋለች። በሚሊዮኖች የተቆጠሩ ደቡብ ሱዳናውያን ስደተኞችና በአገር ውስጥ ተፈናቃዮች ያሉበትን ሰብአዊ ሁኔታ ለማሰብ እንኳን የሚያዳግት ነው ሲል ነው የመንግስታቱ ድርጅት የደቡብ ሱዳን ሰብአዊ መብቶች ኮሚሽን የገለጸው። ከጥቂት ቀናት በፊት ኢትዮጵያና ደቡብ ሱዳንን የጎበኙት የኮሚሽኑ ኤክስፐርቶች ለመመዝገብ የሚረባረቡት ስደተኞች ሁኔታ እጅጉን ያስደነግጣል ብለዋል። አንዳንዶች ከረሃብ ብዛት እዚያው ሰልፍ ይዘው እየጠበቁ ባሉበት ተዝለፍልፈው ሲወድቁ አይተናልም ብለዋል። የኮሚሽኑ አባላት በዋና ከተማዋ ጁባ ያነጋገሯቸው ሴቶች በወታደሮች ተደፍረን ለተፈጸመብን ጥቃት ፍትሕ አላገኘንም ወይም ካሳ አልተሰጠንም ብለዋቸዋል። ፕሬዚደንት ሳልቫኪርን ጨምሮ የደቡብ ሱዳን ባለስልጣናት በሚቀጥለው የአውሮፓውያን 2018 ዓ.ም የሽግግር መንግስቱ የስልጣን ዘመን ሲጠናቀቅ ምርጫ ማካሄድ እንደሚፈልጉ ያስታወቁት መሆኑን ኮሚሽኑ ገልጿል። የሰብአዊ መብት ምክር ቤቱ አባል ጎድፍሬ ሙሲላ ለቪኦኤ በሰጡት ቃል ባለው ሁኔታ ስልጣን የሚይዝ መንግስት ህጋዊ ተቀባይነት ስለማይኖረው ይህ ከባድ መዘዝ ያስከትላል ሲሉ አሳስበዋል። ከሀገሪቱ ህዝብ ሲሶው በሌለበት የሚካሄድ ምርጫ ህጋዊ ሊሆን አይችልም። ከሀገር ውጭ ያሉ አሉ አንዳንዶች የተቃዋሚ ጎራ መሪዎችም ከአገር ውጭ ናቸው፣ ተይዘው ጁባ የተወሰዱም አሉባቸው። ህዝቡ ጋር ደርሰው የምረጡን ዘመቻ ማካሄድ አይቻላቸውም። ሙሲላ አስከትለው ስለ ምርጫ ማሰብ እንኳን ከመጀመር አስቀድሞ በአሁኑ ወቅት ተዳፍኖ ያለው የሰላም ሂደት ማንሰራራት አለበት። ተፋላሚዎቹ ወገኖች ተኩስ አቁም ስምምነት ላይ እንዲደርሱ መደረግም አለበት ብለዋል። ከባድ ወንጀል የፈጸሙ በተጠያቂነት እንዲያዙ እንደ ኤሮፓውያን አቆጣጠር በ2013 የአፍሪካ ህብረት በፈቀደው መሰረት ልዩ ፍርድ ቤቱ በአስቸኳይ መቋቋም እንዳለበት የደቡብ ሱዳን ሰብአዊ መብት ኮሚሽኑ አባላት ተስማምተውበታል። የሀገሪቱ ህዝብ የሀቅ አጣሪ ኮሚሽን ሊመሰረትለት ይገባልም ሲሉ ሀሳባቸውን ሰጥተዋል። ላያሌ አመታት ከዘለቀ ጦርነት በኋላ ከስድስት አመታት በፊት ነጻነቷን ያገኘችው አዲሲቱ ሀገር ደቡብ ሱዳን ሁለት አመት ባልሞላ ጊዜ ውስጥ ነው ፕሬዚደንት ሳልቫኪር ምክትላቸው የነበሩትን ሪያክ ማሻርን ከስልጣን ካባረሩ በኋላ ወደ እርስ በርስ ጦርነት ያሽቆለቆለችው። ይበልጡን የጎሳ ልዩነት መስመር ይዞ በቀጠለው ጦርነት በሺዎች የተቆጠሩ ሰዎች ተገድለዋል። ከ12 ሚሊዮኑ ህዝቧ አራት ሚሊዮኑ ከቀየው ተፈናቅሏል። በመጨረሻም ፕሬዚደንት ዶናልድ ትራምፕ ትናንት በሰባ ሁለተኛው የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ላይ ለመጀመሪያ ጊዜ ባደረጉት ንግግር በሰሜን ኮሪያ፣ በኢራን፣ በኪዩባ እና በቬኔዙዌላ ላይ ጠንከር ያለ ነቀፋ ማሰማታቸው ይታወሳል። ፕሬዚደንቱ ሰሜን ኮሪያ የጀመረችው አካሄድ ውድቀቷን ያፋጥናል የሚለውን ማስጠንቀቂያ ሲሰጡ በአዳራሽ ውስጥ ማጉረምረም መሰማቱን ከዋይት ሃውስ የደረሰን የፒተር ሃይን ላይን ዘገባ አመልክቷል። አዲሱ አበበ ያቀርበዋል። ሚስተር ትራምፕ ወደ መቀመጫቸው ሲያመሩ ለሰሜን ኮሪያው አምባሳደር ከተያዘው ባዶ የፊት መቀመጫ በቀር በአዳራሹ የነበሩት በሙሉ ቆመው ነው የተቀበሏቸው። ፕሬዚዳንቱ በንግግራቸው የሰሜን ኮሪያውን መሪ በስማቸው ሳይሆን ሮኬት ማን፣ የሮኬቱ ሰውዬ ብለው ነበር የጠሯቸው። ዩናይትድ ስቴትስ ከፍተኛ ትዕግስትና ጥንካሬ ያላት አገር ነች። ሆኖም ራሷንና ሸሪኮቿን እንድትከላከል በምትገደድበት ጊዜ ግን ሰሜን ኮሪያን ሙሉ በሙሉ ከመደምሰስ በቀር ሌላ አማራጭ የላትም። ሮኬቱ ሰውዬ የራሱንና የክልሉን ጥፋት እያፋጠነ ነው። ኢራንም ከፕሬዚዳንቱ ማስጠንቀቂያ አልዳነችም። በሥልጣን የባለገው አምባገነኑ ሲሉ የጠሩት አገዛዝ ሽብርተኛ ቡድኖችን በገንዘብ ይደጉማል ብለዋል። The Iranian government masks a corrupt dictatorship behind the false guise of a democracy. የአምባገነን ጨንበል ያጠለቀው የኢራን መንግስት የማስመሰል ዲሞክራሲን ተላብሶ ያችን በታሪክና በባህል አኩሪ የሆነች አገር የኢኮኖሚ ጥገኛ አድርጎ ሲያበቃ በምትኩ ዐመፅ፣ ደም መፋሰስና ሁከት የነገሰባት አድርጓታል። ሌላው የፕሬዝደንት ትራምፕ ንግግር ያተኮረባት አገር ቬኔዙዌላ ነች። የፕሬዝዳንቷ የኒኮላስ ማዱሮን አመራር አውዳሚ ፖሊሲ የሚከተል ሲሉ ነቅፈውታል። ሶሻሊስቱ አምባገነን ኒኮላስ ማዱሮ በዚያች አገር ሕዝብ ላይ ዘግናኝ ስቃይ ይፈጽሟል። በብዙ ሀገሮች ተፈትኖ ውጤት አልባ የሆነውን ከድህነትና ከስቃይ ሌላ ምንም ትርፍ ያላስገኘውን የማይሠራ ርዕዮተ ዓለም የሚያራምደው አምባገነኑ አገዛዝ ታዳጊዋን አገር ወደ ውድቀት እየወሰዳት ነው። የቬኔዙዌላው መልእክተኛ ይህ ሁሉ ሲሆን ዝም ብለው ተቀምጠው ያዳምጣሉ። በኋላ ግን የውጭ ጉዳይ ሚኒስትሩ ቁጣ የተቀላቀለበት ንግግር አሰምተዋል። በዚህ ጉባኤ ላይ ለመጀመሪያ ጊዜ የተገኙ ፕሬዝደንት ናቸው። እንግዲህ ስለ ጦርነት አገሮችን ስለ ማጥፋትና በሀገሮች ላይ ማዕቀብ ስለ መጣል የሚናገሩት ልብ በሉ። ሰብዓዊ መብትን በመርገጥ በመላው ዓለም የምትታወቅ አገር መሪ የሞራል ብቃት ያለው ይመስል በተለይም እንደ ግል ሠራተኞቹ በመቁጠር ለተቀሩት አገሮች እየተናገረ ነው። ፕሬዚዳንት ዶናልድ ትራምፕ ዛሬና ነገ ሐሙስ እዚያው ኒውዮርክ ውስጥ ይቆዩና በተለያዩ አገሮች መሪዎች የቀረቡ ንግግሮችን ያደምጣሉ፣ ከመሪዎች ጋርም ውይይት ያደርጋሉ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ በአማርኛ አገልግሎት የሚተላለፉን ስርጭት ነው። እስከ ምሽቱ አራት ሰዓት እንቆያለን። በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ደግሞ ጥቂቱን እናሰማለን። ጠናትልኝ ዜዎች ሰሞኑን በሶማሌ እና በኦሮሚያ ክልል ማዕከል ግጭት ተፈጥሮ በርካታ ንጹሐኖች ለጉዳት እንደተጋለጡ በእናንተው ሚዲያ ሰምተናል። በእውነት በጣም ያሳዝናል። እዚህ ጋር እንግዲህ ዘረኝነት ይጠቅማል የምትሉ የዘር ፖለቲካን የምታራምዱ እንግዲህ እኛ አሸናፊ ነን ብዙ ጊዜ ትሉ ነበረ። ይሄ ነገር እንደሚመጣ ለረጅም ጊዜ ብዙ ሰዎች ጮኸዋል፣ ዛሬም እየጮኹ ነው። ግን መቼ ይሆን የምትባንኑት? መቼ ይሆን የምትነቁት? የዘር ፖለቲካ ጥሩ አይደለም፣ አይጠቅምም ለማንም፣ ማንም አሸናፊ አይሆንም ተብሎ ሲነገር እናንተ ጆሮ ዳባ ልበስ ብላችሁ የግላችሁን ጥቅም ለማሳደር ትወጣላችሁ። ዛሬ እንኳን በቪኤ የሰማናቸው ከሶማሊያ ክልል የተናገሩት የኦሮሞ ተወላጆች እንዴት የሚያሳዝን ነው! እባካችሁ የዘር ፖለቲካ ለማንም አይጠቅምም። ማንም አሸናፊ አይሆንም። ከነቃችሁ ንቁ። ግን በጣም የሚያሳዝነው ነገር እናንተ በውጭም ዓለም ሀገር ውስጥም በከፍተኛ ቦታ ሆናችሁ ወላፈኖ አያገኛችሁም። ነገር ግን ድሀው ያልቃል። እግዚአብሔር ለሕዝባችሁ ሀገር ይድረስላት። ሰላሙን ሰላም፣ ቪዮች እንደምን አላችሁ? የዘወትር ፕሮግራማችሁ አድማጭ ነኝ። ሰሞኑን አቶ አዲሱ አበበ ያቀረብከውን በሁለት ተወያዮች መካከል ማለትም በጎንደር ህብረቱ እና በቅማንት ተወካይ መካከል የተደረገውን ውይይት አዳምጬ ነበረ በግሌ እጅግ በጣም የሚያሳዝን የሁለት ወንድማማቾች ክርክር ነው የሚመስለው እና ለዚህ ትክክለኛ ምላሽ የሚሰጠው ሰሞኑን በኦሮሚያና ሶማሌ አካባቢ የደረሰው ችግር ቁልጥ ያለ ምሳሌ ሊሆን ስለሚችል እባካችሁ ይሄን የምታደርጉትን ነገር ከማለታችሁ ወይም ከመናገራችሁ በፊት አስቀድማችሁ ብታስቡበት በጣም ጥሩ ይመስለኛል። ሳናቀው ሰዎች በሰሩልን፣ በቆፈሩልን ጉድጓድ እየገባን ያለን ስለሚመስል እባካችሁ ብታስተውሉ። በተለይ ደግሞ እዚህ ፕሮግራሜ ሲቀርቡ አስተያየታቸውን ለመስጠት የሚቀርቡ ሰዎች በተቻላቸው መጠን ፍትሐዊ የሆነ ነገር ለመናገር ራሳቸውን አዘጋጅተው ሊመጡ ጥሩ ለማለት ይፈልጋለ። በተረፈ ዜዎች እጅግ በጣም አመሰግናለሁ። መልካም ጊዜ። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናቸው አድማጮቻችን የድረ ገጽ አድራሻችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ ሆርን ዶት ቪኦኤ ዶት ኤምኦቢአይን ተጠቀሙ። በፌስቡክና በትዊተርም ተከተሉን። የተከበራቸው አድማጮች፣ እዚህ ገደማ በሙዚቃ እረፍት እናደርጋለን። ኃይለ ኢየሱስ ግርማ ባለሽበት ቦታ በሚለው ዜማ ያዝናናናል። shimel saw lew hasoft to the tash shimel bel elish belo hota betayn evshim shimel shimel saw lew hasoft to the tash አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ሰዓት ከ31 ደቂቃ መሆኑን የስቱዲዮ ሰዓታችን ያመለክታል። እዚህ በዋሽንግተን ላይ ከቀኑ 8 ሰዓት ከ31 ነው። አሁን ዋና ዋናዎቹን የዓለም ዜናዎች እናሰማለን። የዩናይትድ ስቴትስ የሂሪክን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶሪኮን መደቆስ ቀጥሏል። በአራት መለኪያነት የተፈረጀው ሂሪክን ውድመትና ጎርፍ መጥለቅለቅ አድርሷል። ሜክሲኮ ላይ ደግሞ በተከሰተው በሰባት ነጥብ አንድ የሚለካ ለካ ርዕደ መሬት የተረፉ ካሉ ፍለጋ የመድህን ሠራተኞች እየጣሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ሕንፃዎችም ተደርምሰዋል። ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒውክሌር መሳሪያ ማዳበርን ሊገድብ የሚችል ውል ዩናይትድ ስቴትስ ስለ ማስወጣት ወይም ዩናይትድ ስቴትስን ስለ ማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ፕሬዝደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወቃል። ይህ ዛቻ ታዲያ የኪም ጆንግ ኡን መንግስት መጥፋትን ለመቋቋም ሲል የኒክሌር መከላከያ ያስፈልገኛል የሚል እምነቱ አሳማኝ እንዲሆን ያደርጋል በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። በዚምባብዌ የምርጫ ምዝገባ ማዕከሎች የተራ ጥበቃ ጊዜ መራዘምና የምርጫ ኮሚሽኑ ለሥራ ዝግጅት አይደለም የሚለው ውንጀላ ህዝቡን እያበሳጨ መሆኑ ተገለጸ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶችና እንዲሁም በናይልሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። አሜሪካና ህዝቧ በርካታ የአሜሪካ ክፍላተ ሀገርና ከተሞች የፓሪሱን የአየር ንብረት ስምምነት መደገፋቸውን እንደሚቀጥሉ ቃል ገብተዋል። ዳንኤል ሸሪፍ ያጠናቀረውን ዘገባ ለዛሬ አሜሪካና ህዝቧ ቆንጅታየ ይዘዋለች። የፓሪሱ የአየር ንብረት ውል ሀገራችን ላይ ከባድ ጉዳቶችን ስለሚደቅን ከስምምነቱ በመውጣት ውሳኔያችን እንጸናለን ሲል ዋይት ሀውስ በትናንትናው ዕለት በድጋሚ አቋሙን ገልጿል። ዋይት ሀውስ ያን ይበል እንጂ ታዲያ በክፍለ ሀገርና በከተማ አስተዳደሮች ደረጃ የፌዴራል መንግስቱ ተሳትፎም ባይታከልበት የበካይ ጋዝ ልቀትን ለመገደብና ንጹህ የኃይል ምንጮች ስራ ላይ እንዲውሉ ለማበረታታት የበኩላቸውን ጥረት እንደሚያደርጉ አስታውቀዋል። ፕሬዝደንት ትራምፕ ዩናይትድ ስቴትስ ከፓሪሱ ውል እንደምትወጣ ባለፈው ሰኔ ወር እንዲህ ሲሉ ነበር ያስታወቁት። የፓሪሱ የአየር ንብረት ጉዳይ ላይ ያተኮረ ስምምነት ዩናይትድ ስቴትስ የሚጎዷት ሌሎች ብቻ በሚጠቀሙበት ስምምነት ውስጥ እንደምትገባ ይህ አንድ ተጨማሪ ማስረጃ ነው። የምወዳቸው አሜሪካውያን ሠራተኞች ይጎዳሉ። በሥራ ዕድል መጥፋት፣ በደሞዝ ዝቅተኝነት፣ በፋብሪካዎች መንኮታኮት፣ በአጠቃላይም በምጣኔ ሀብታዊ ምርት መኮስመን የሚፈጠረውን ኪሳራ መሙላት በግብር ከፋዩ ትከሻ ላይ ይወድቃል። ፕሬዚዳንት ትራምፕ ይህን ቢሉም ትናንት ሰኞ፣ ኒውዮርክ በተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጎን ተሰብስበው የነበሩ የአሜሪካ ከተሞችና ክፍለ ሀገር መሪዎች ከሳቸው የተለየ አስተያየት ነው ያንጸባረቁት። ፓትሪሺያ ኤስፒኖዛ የተባበሩት መንግሥታት የአየር ንብረት ለውጥ ጉዳይ ተጠሪ ናቸው። ፍሮም ኢንፍራስትራክቸር ቱ ፋይናንስ ቱ ፕሮኩርመንት ኦፖርቲኒቲስ ከመሰረተ ልማት አንስቶ የመሳሪያና የሌላም አቅርቦት ገበያ እድገት በተመለከተ ያሉት እድሎች በርካታ ናቸው። የጀርመኗ ቦን ከተማ እንደሚታየው በሕዝብ ማመላለሻው የኤሌክትሪክ አውቶቡሶች ማስፋፋት ወይም ደግሞ ህንጻዎችን ጥሬ ቃን ሙጥጥ አድርገው በመጨረስ ሳይሆን በበርካታ የህንድ ከተሞች እንደሚስተዋለው አካባቢያዊ፣ ማህበራዊና ምጣኔ ሀብታዊ ጠቀሜታ ባላቸው የሕዝብን ጤና በማይጎዱ ቁሳቁስ መገንባት የካሊፎርኒያ አገረ ገዢ ጄሪ ብራውን በበኩላቸው ክፍለ ሀገሮችና ከተሞች አሁንም ቢሆን ካለ ፕሬዝደንት ትራምፕ አስተዳደር ድጋፍ የአየር ንብረት ለውጥን በተመለከተ የተሻለ ልዩነት ማምጣት አያቅታቸውም ብለዋል። ቁጥጥርና ሚዛንን ጠብቆ በሚንቀሳቀስ ስርዓት ስላለን በንግድ ስራ ዘርፉ በክፍለ ግዛቶች ሌሎች አገሮች በሚፈጥሩት ተጽዕኖ ላይ የተመሰረተ ስልጣንም አለ። ስለዚህ እርሳቸው በያዙት መንገድ መቀጠሉ አያዋጣቸውም። የኒውዮርክ ከንቲባ ቢል ደብላዚዮም የወሰዱት እርምጃ አለ። ያም የአሮጌ ህንጻዎች ባለንብረት የሆኑ ባለቤቶች የህንጻዎቻቸውን የኃይል ምንጭ ይዞታ እንዲያሻሽሉ በማስገደድ የበካይ ጋዞችን ልቀት በከፍተኛ መጠን እንቀንስ የሚል ሀሳብ ነው። ያ ከተሳካለን ይላሉ፣ ከንቲባ ደብላዚዮ ብላዚዮ ያንን ማከናወን ከቻል ዘጠኝ መቶ ሺ መኪናዎች መንገድ ላይ እንዳይንቀሳቀሱ ቢደረግ ሊቀንስ በሚችለው የበካይ ጋዝ ልቀት መጠን ልንቀንስ እንችላለን ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ ትናንት የመንግስታቱን ድርጅት ጠቅላላ ጉባኤ ሲከፍቱ ባሰሙት ንግግር የአየር ንብረት ለውጥ እያስከተለ ያለውን አንድምታ ለመቅረፍ መታገል አስፈላጊ ነው ብለዋል። መንግስታት የፓሪሱን ስምምነት በስራ እንዲተረጉሙም አሳስበዋል። እርምጃ መውሰድ የግድ መሆኑን አውቀነዋል። ከሳይንሱ ጋር ሙግት አያዋጣንም ሲሉም የመንግስታቱ ድርጅት ዋና ጸሐፊ ጉተሬዝ አስገንዝበዋል። አድማጮች፣ ወደ ቀጣይ የምሽቱ ቅንብር እናልፋለን። ወደ ናይሮቢ ኬንያ ይወስደናል። የኬንያ ጠቅላይ ፍርድ ቤት የነሐሴውን ፕሬዝደንታዊ ምርጫ ውጤት ለመሰረዝ ያበቃውን ምክንያት በመዘርዘር ዛሬ መግለጫ አውጥቷል። የጠቅላይ ፍርድ ቤቱ መግለጫ አያይዞም የኮምፒውተር መረጃ ማከማቻዎች እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ አልቀበል ብለዋልና ድምፅ ቆጠራው ሳይጠናቀቅም ውጤቱን ይፋ አድርገዋል ያላቸውን የምርጫ ኮሚሽኑን አባላት ተጠያቂ አድርጓል። ጂል ክሬግ ከናይሮቢ ያደረሰችን ዘገባ አለ አሉላ ከበደ ያቀርበዋል። ወደ ጠቅላይ ፍርድ ቤቱ የሚያመራው ጎዳና ዛሬ ተዘግቶ ነው የዋለው። ፖሊስ ከቅጥር ግቢው ውጪ በየፊናቸው የተሰባሰቡትን የገዢውንና የተቃዋሚውን ፓርቲዎች ደጋፊዎች በትኗል። የጠቅላይ ፍርድ ቤቱ ዳኞች የነሐሴ አንዱ ፕሬዝዳንታዊ ምርጫ ውጤት ውድቅ የተደረገበትን መሠረት ከሰባት ሰዓታት በላይ የሚሆን ጊዜ ወስደው አስረድተዋል። ፊሎሜና ምዊሉ ፕሬዝዳንት ሁሩ ኬንያታን አሸናፊ ያደረገውን ምርጫ ውጤት ውድቅ ይደረግ ሲሉ ተቀናቃኛቸው የተቃዋሚው መሪ ራይላ ኦዲንጋ ያቀረቡትን ጥሪ ለመደገፍ የወሰኑበትን ምክንያት ካስረዱት ሦስቱ የጠቅላይ ፍርድ ቤቱ ዳኞች አንዷ ናቸው። ዊ ፋይንድ ዛት ዘ 2017 ፕሬዝደንሻል ኢሌክሽን ዎዝ ኖት ኮንዳክትድ ኢን አኮርዳንስ የ2017 ፕሬዚደንታዊ ምርጫ በህገመንግስቱና በጽሁፍ በተቀመጡ የሀገሪቱ የምርጫ ህጎች ድንጋጌ መሰረት ያለ መካሄዱን ነው ያጤን ነው ግልጽም በማረጋገጫ ሊደገፍ የቻለም አይደለም። በዚህ የህጉ አግባብና በምርጫ ህጉ አንቀጽ 83 የህግ ትርጓሜ ብቻ እንኳ የምርጫውን ውጤት ውድቅ ከማድረግ የተለየ አማራጭ አልነበረንም። ሙይሉ አክለውም የኬንያው የምርጫና የድንበር ጉዳዮች ኮሚሽን አይኢቢሲ የኮምፒውተር መረጃ ማከማቻዎቹን እንዲፈተሹ የሚጠይቀውን የፍርድ ቤት ማዘዣ ቸል በማለቱ በጉዳዩ ላይ ውሳኔ የምንሰጥ ዳኞች ሌላ አማራጭ ሳይኖረን ቀረ ይላሉ። የምርጫ ኮሚሽኑ የመረጃ ቴክኖሎጂ ስርዓት ጣልቃገብ አሰራር ተፈጽሞበታል። የመረጃ አያያዙ እንዲዛባ ተደርጓል። የኮሚሽኑ ባለስልጣናት ራሳቸው የመረጃ ማዛባት ስራ ፈጽመው ተገኝተዋል። የመረጃ ማስተላለፊያ ዘዴው ተሸቅቧል አሊያም የሚመጡት መረጃዎች ትክክለኛ መሆን ያለ መሆናቸውን ማረጋገጥ ተስኗቸዋል የሚሉትን የከሳሽ ጥያቄዎች መቀበል ነበረብን። በኬንያ የምርጫ ስርዓት አፈጻጸም መሰረት የመራጩ ድምፅ የሰፈረባቸው ቅጾች በ291 የተለያዩ የአገሪቱ የምርጫ አካባቢዎች ከሚገኙ 40881 የምርጫ ጣቢያዎች ወደ ብሔራዊ የምርጫ ድምፅ ቆጠራ ማዕከል መላክ አለባቸው። ከነኚህ የመራጩ ድምጽ የሰፈረባቸው ቅጾች ከነኚህ የመራጩ ድምጽ የሰፈረባቸው ቅጾችም ውስጥ ከሩብ በላይ ያህሉ ተጠናቀው ሳይገቡ የምርጫ ኮሚሽኑ አጠቃላዩን የምርጫ ውጤት ይፋ ማድረጉንም የጠቅላይ ፍርድ ቤቱ ዳኞች ነቅፈዋል። የጠቅላይ ፍርድ ቤቱ ዋና ዳኛ ዴቪድ ማራጋ የምርጫ አካባቢዎቹን ስብስብ መረጃ ከያዙት ከነኚህ ቅጾች አብዛኞቹ ያልተሟሉ፣ የሚፈለገው የማረጋገጫ ፊርማ ያላረፈባቸው አሊያም የምርጫ ኮሚሽኑን አስፈላጊ ገጽታዎች አሟልተው ያለያዙ መሆናቸውን አመልክተዋል። በሌላ በኩል የኬንያው የብሔራዊ የምርጫና የድንበር ጉዳዮች ኮሚሽን አኢቢሲ ከገዢው የጁብሊና የምርጫውን ውጤት ተቃውመው የውድቅ ይደረግ ማመልከቻ ካስገቡት የተቃዋሚዎች ኅብረት በእንግሊዝኛው ምህጻረ ቃል ኤንኤኤስኤ ጋር ለዛሬ ይዞ የነበረውን ስብሰባ ሁለቱ ወገኖች የፍርድ ቤቱን ውሳኔ ለመመዘንና በአዲስ ምርጫ ዙሪያ ለመምከርም የመዘጋጃ ጊዜ እንዲያገኙ ለሌላ ጊዜ አስተላልፏል። ለዳግም ምርጫ የተያዘው ቀጠሮ ለፊታችን ጥቅምት ሰባት ቢሆንም የተቃዋሚው ወገን ግን የምርጫ ጊዜው እንዲራዘም የሚፈልግ መሆኑን አስታውቋል። የአገሪቱ ሕገ መንግስት ጠቅላይ ፍርድ ቤቱ ብይን በሰጠ ስልሳ ቀናት ውስጥ የዳግም ምርጫ እንዲካሄድ ያዛል። ይህም የመጨረሻውን ቀን ጥቅምት 21 ሁለት ሺ አስር ያደርገዋል። አድማጮች መጨረሻው ቅንብር ላይ ደርሰናል። ሴቶችና ቤተሰብ። የማላዊ ሴቶች ዋና ከተማዋ ሊሎንግዌ ውስጥ ሰላማዊ ሰልፍ ማካሄድ በሴቶች ላይ ጥቃት የሚፈጽሙ ጠንካራ ቅጣት እንዲሰጣቸው ጠየቁ። በቅርቡ በሀገሪቱ ሰባት ሴቶች በባሎቻቸው መገደላቸው ወይም ከባድ አካላዊ ጥቃት ተፈጽሞባቸው መገኘታቸው ሕዝቡን እጅግ አስቆጥቶታል። የማላዊ የሕግ ባለሙያ ሴቶች ማህበር ለቤት ውስጥ ጥቃት ሰለባዎች ነጻ የሕግ አገልግሎት መስጠት ጀምረዋል። ላሚ ካማሲና ከሊሎንጌ ያጠናቀረችው ዘገባ የዛሬ የሴቶችና ቤተሰብ ርዕስ ነው። ቆንጅታዬ ታቀርበዋለች። ባለፈው ሳምንት ማላዊ ውስጥ የሴቶች መብት ተሟጋቾች በዋና ከተማዋ ሊሎንጉዌ ሰልፍ ያካሄዱት በቅርብ ጊዜያት በቤት ውስጥ በሴቶች ላይ የሚፈጸሙ ጥቃቶች እየተባባሱ መሄዳቸውን አስመልክቶ ተቃውሟቸውን ለማሰማት ነው። ጉዳዩ ትልቅ የመገናኛ ብዙሃን ትኩረት ስቦ ከርመዋል። ታዲያ ብዙዎቹ ሴቶች የሆኑት ሰልፈኞች ጥቁር ለብሰው አልፈው አልፈውም መንገድ ላይ ቁጭ እያሉ ሐዘን ላይ መሆናችንን ልናሳይ ነው ሲሉ ተሰምተዋል። በሴቶች ላይ የሚፈጸም ጥቃት የጓዳ ወይም የቤተሰብ ጉዳይ ሳይሆን በሕግ የሚያስጠይቅ ወንጀል ነው። ጾታዊ ጥቃትን ማስወገድ ከኔ ይጀምራል፣ ድርጊቱን እቃወማለሁ፣ ዝምታው ይብቃ፣ በባልም ይሁን በፍቅር ጓደኛ የሚፈጸምን ጥቃት ተቃውሙ የሚሉ መፈክሮችን ሲያሰሙ ውለዋል። ኤማ ካሊዬ የጾታዊ ጉዳዮች አስተባባሪ ማዕከል የተባለና ማላዊ ያሉ የሴቶች ድርጅቶችን የሚያቅፍ መንግሥታዊ ያልሆነ ድርጅት ተጠሪ ናቸው። ማላዊ ውስጥ ሴቶች ላይ የቤት ውስጥ ጥቃት እንደሚፈጸም የታወቀ ነው። የአሁኑ እንግዳ የሆነው ለየት ያለ መልክ ስለያዘ ነው ይላሉ። ከአሁን በፊት እርግጥ ነው ድብደባ፣ ቁጣ፣ ማሳደድ የመሳሰለው እንዳለ እናውቃለን። ይሄኛው ግን ለየት ያለ ነው። አሁን በጥይት መምታት፣ በስለት መውጋት ወይም በመጥረቢያ ሴቶችን ማጥቃት ነው የተጀመረው። ታዲያ ያለፈው ሳምንቱን የተቃውሞ ሰልፍ የቀሰቀሰው በቅርብ ጊዜያት በተከታታይ በሴቶች ላይ የደረሱ ጥቃቶች ናቸው። ደቡባዊ ማላዊ ውስጥ አንዲት ወጣት የልጆች እናት ባሏ ሌሊት ሲጠጣ አምሽቶ ቤት ሲመጣ በር አልከፍትም በማለቷ ገድሏታል። ሌላይቱ ደግሞ ሊሎንጎዌ ውስጥ የፖሊስ ሚስት ነች። አቶ ባል ከሌላ ወንድ ጋር ነገር ጀምረሻል ብሎ ይጠረጥርና ይደበድባታል። ፊቷ ላይ ከባድ ጉዳት አድርሷል። አንዲት የ30 ዓመት ወጣት ደግሞ የፍቅር ጓደኛዋ የነበረውን ሰው ከእንግዲስ በቃኝ ስትለው በጩቤ ወቅቶ ገሏታል። የዚች ሚሪያም ሲዩላ የተባለችው ሴት ቤተሰቦች እንዴት እንደ ገደላት ለተቃውሞ ሰልፈኞቹ ሲገልጹ እናቷ ፊት ሶስት ጊዜ በስለት ወቅቶ ነው የገደላት ብለዋል። ለጾታዎች እኩልነት የቆሙ ወንዶች ማህበር የተባለ ወንዶች በሴቶች ላይ የሚፈጸምን ጥቃት ለማስቆም እንዲጥሩ የሚቀሰቅስ ድርጅት የማላዊ ሊቀመንበር የሆኑት ማርሴል ቺሲ ለቪኦኤ በሰጡት ቃል ሀገራችን ውስጥ የቤት ውስጥ ጥቃት የሚፈጸመው ወንዶች በሴቶች ጉዳይ ወሳኝ እኔ ነኝ በሚል አስተሳሰብ ስር የሰደደበት ህብረተሰብ ስለሆነ ነው ይላሉ። ስለዚህ እኔ እንደሚመስል ለኝ ሴቶች በአንዳንዱ የወንዱ ድርጊት ወይም ውሳኔ ላይ ጥያቄ ሲያነሱ፣ ለዚያውም በትልቅ ክብር ቢጠይቁም ወንዱ እንዴ ይቺ ሴት ንቃኛለችና የሚል ስሜት እንደሚሰማው ነው የምናስተውለው። በአሁኑ ጊዜም የቤት ውስጥ ጥቃት ክሶች የበረከቱት የሴቶች መብት ድርጅቶች በሚያካሂዷቸው ዘመቻዎችና ቅስቀሳዎች ተበረታተው ሴቶች ጥቃት ሲደርስባቸው ለፖሊስ ስለሚያመለክቱ ነው ሲሉም ቺሲ አክለው አስረድተዋል። የማላዊ የፖሊስ ዋና አዛዥ ጄምስ ካዳዚራም በዚህ ይስማማሉ። በጠቅላላው በሀገሪቱ ባሉን የፖሊስ ጣቢያዎች በየቀኑ የቤት ውስጥ ጥቃት ሪፖርቶች ይደርሱናል። ቁጥሩ ጨምሮ ሊሆን ይችላል። ምክንያቱም ሕዝቡ ግንዛቤ እንዲያገኝ እየተደረገ በመሆኑ እንዲህ ያለ ችግር ሲፈጠር ቶሎ ብሎ መጥቶ ለፖሊስ ያስታውቃል። የማላዊ የጾታዎች ጉዳይ ሚኒስቴር ባጠናቀረው መረጃ መሰረት ሀምሳ ሶስት ከመቶ የሀገሪቱ ሴቶች ባሎቻቸው ጥቃት እንደሚያደርሱባቸው ወይም ደግሞ ያደርሱብናል ብለው በስጋት እንደሚኖሩ ተናግረዋል። ክፋቱ፣ ይላሉ የፖሊስ አዛዡ፣ ሴቶቹ ደፍረው መጥተው ይከሱና ተመልሰው ክሳቸውን ይቅርብኝ ብለው ያሰርዛሉ። ለምን? ገንዘብ የለኝ ንብረት የለኝ እንዴት ልኖር ነው በሚል ስጋት ብለዋል። የሕግ ባለሙያዎች እንደሚሉት የሀገሪቱ ሴቶች ብዙዎቹ ጥቃት ደርሶባቸው ዝም የሚሉት ሰባ አንድ ከመቶ ያልተማሩ በመሆናቸው ነው። የሀገሪቱ የሕግ ባለሙያ ሴቶች ማህበር ታዲያ የጥቃት ሰለባ ለሆኑ ሴቶች በነጻ ሙያዊ እርዳታ ይሰጣል። የማህበሩ ፕሬዚደንት ሳራይቺ ሴላ ቴፕሎፍ ያስረዳሉ ዊቭ ከአስር በላይ ክሶች ደርሰውናል። ሁሉም ማለት ይቻላል አካላዊ ጥቃት ደርሶብናል ያሉ ናቸው። አንዲት ሴት ቤቷ እንዳለ በሳት ጋይቶባታል። አንድ ሌላ ቤተሰብ ደግሞ የተፋታች ባሏ ቤተሰቦች መኖሪያ ቤቷን በላያ ላይ ሽጠውባታል። አካላዊ ጥቃት ደርሶብናል ያሉ ብዙዎች ናቸው። ያለፈው ሳምንቱን የተቃውሞ ሰልፍ ያካሄዱት የሴቶች መብት ተሟጋቾች ታዲያ የቤት ውስጥ ጥቃት ፈጽሞ የተገኘ የመንግስት ሰራተኛ ከስራው እንዲባረር፣ የሀገሪቱ ፕሬዚደንት ፒተር ሙታሪካ የቤት ውስጥ ጥቃትን በማናቸውም መልኩ አውግዘው መግለጫ እንዲያወጡ ጠይቀዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከሶማሊያ ተዋሳኝ የሆኑ የምስራቅ ኢትዮጵያ ቆላማ አካባቢዎች በከባድ ድርቅ ተመትተዋል። የዝናቡ ወቅት አንድም ዘግይቶ በመምጣቱ መጥቶም በቂ ዝናብ ባለመጣሉ በክልሉ የቀንድ ከብቶችና ሌሎችም እንስሳት ላይ ከባድ ጉዳት ማስከተሉን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ጀምሯል። ባለፉት ሁለት የድርቅ ዓመታት ላይ ሶስተኛ ሲደገም ታዲያ ቀደም ብሎም ከብዶ የነበረውን ሰብአዊ ሁኔታ ይበልጡን አክፍቶታል ካለ በኋላ ርዕሰ አንቀጹ በዚህም የተነሳ በኢትዮጵያ ሶማሌ ክልል ብዛት ያላቸው አባወራዎች የጸና የምግብ ዋስትና ችግር ላይ ወድቀዋል ብለዋል። የተመጣጠነ ምግብ ጉዳቱም አሳሳቢ ደረጃ ላይ እንዳለ አስረድቷል። ለኢትዮጵያ ከማናቸውም ከፍተኛ የሆነውን አጣዳፊ እርዳታና የልማት እገዛ የምትለግሰው ዩናይትድ ስቴትስ አሁንም ብዛት ያለው ሰብአዊ እርዳታ ማቅረቧን ቀጥላለች። አሁን ከብዶ ያለውን ሰብአዊ ሁኔታ ለማቅለል እንዲረዳም ተጨማሪ 91 ሚሊዮን ዶላር ሰብአዊ እርዳታ እንደምትለግስ የዩናይትድ ስቴትስ የዓለም አቀፍ የልማት ተራድኦ ድርጅት የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን በቅርቡ ይፋ አድርገዋል። እርዳታው አሁንም በከባድ የምግብ ዋስትና እጥረትና በተመጣጠነ ምግብ ጉዳት ላይ ላሉ ኢትዮጵያውያን መርጃ የሚውል ነው። ኢትዮጵያ ፊድ ዘ ፊውቸር በተባለው ረሃብና ድህነትን ከዓለም ለማስወገድ የተወጠነ መርሃ ግብር ሁለተኛ ዙር እንድትሳተፍ መመረጧንም የዩኤስኤአይዲ አስተዳዳሪ ግሪን ቀደም ብለው ይፋ ማድረጋቸውን እርሳ አንቀጹ አክሎ ገልጿል። ከሰባት ዓመታት በፊት የተዘረጋው ይህ መርሃ ግብር ዓላማው የአነስተኛ እርሻ ገበሬዎችን መደገፍና የግብርና ዘርፍ መዋዕለ ነዋይን በማሳደግ ላይ አትኩሮ ሀገሮች ራሳቸው ያሏቸውን የምግብ ዋስትናና የተመጣጠነ ምግብ ማሻሻያ መርሃ ግብሮች ማገዝ መሆኑን አውስቷል። የምጣኔ ሀብትና ንግድ እድሎችን በመፍጠርም በዓለም አቀፍ ደረጃ ረሃብንና ድህነትን መቀነስ መሆኑን ርዕሰ አንቀጹ አስረድቷል። በዚህም መንገድ አማካይነት ኢትዮጵያ በየጊዜው የሚከሰቱ የአየር ንብረት እክሎችን ለመቋቋም ያላት አቅም እንዲጎለበት ለመርዳት ዩናይትድ ስቴትስ ተስፋ ታደርጋለች ሲል እርሳን ቅጹ አክሎ አስገንዝበዋል። ለልማት የሚሰጥን ሰብዓዊ ድጋፍ እንደ አቅም ማጠናከሪያ እንጂ እንደ ችሮታ ወይም እንደ እርዳታ አላዮም ሲሉ የዩኤስኤአይዲ ዋና አስተዳዳሪ ማርክ ግሪን ተናግረዋል። የእያንዳንዱ ሰብአዊ ፍጡር ሕይወት ክቡር መሆኑን ከልብ ያምናለሁ። ሁሉም ሰው ለራሱ ወይም ለራሷና ለቤተሰቡ ወይም ለቤተሰቧ የተሻለ የወደፊት እድል መገንባት እንደሚፈልግ እያንዳንዱ ሀገር ራሱን ወደ ተሻለ ብሩህ የወደፊት እጣ ለመምራት እንደሚሻም አምናለሁ ካሉ በኋላ የእኛም ፍላጎት ህዝቦች በሁለት እግሮቻቸው ቆመው የራሳቸውን የወደፊት እጣ እንዲገነቡ ማገዝ በመሆኑ ድጋፋችን በዚህ ረገድ ጠቃሚ ሚና ይጫወታል ብለን ተስፋ እናደርጋለን ብለዋል። በማስከተልም ኢትዮጵያ የራሷን ሰብአዊና ምጣኔ ሀብታዊ ካፒታል ጥቅም ላይ እንድታውል የአርሶ ና የስራ ፈጣሪዎቿን አቅምም ስራ ላይ አውላ ይበልጡን የበለጸገችና የጠነከረች የምግብ ዋስትና ሚያላት እንድትሆን ዩስኤአይዲ በቁርጠኝነት ይረዳል ሲሉ ማርክ ግሪን የተናገሩትን ጠቅሶ ርሳ አንቀጹ ጽሁፉን አብቅቷል። ቀደም ሲል የሰማችሁት ርሳንቀጽ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ስርጭታችንን ለማጠናቀቅ የቀሩን ጥቂት ደቂቃዎች ናቸው። የማጠቃለያ ወሬዎችን እናሰማለን። ዩናይትድ ስቴትስ የሂሪክን ማዕከል በገለጸው መሰረት ማሪያ የሚል ስያሜ የተሰጠው ብርቱ ዝናብ የተቀላቀለበት ከባድ አውሎ ነፋስ ከፊል ፖርቶሪኮን መደቆስ ቀጥሏል። በአራት መለኪያነት የተፈረጀው ሂሪክን ውድመትንና የጎርፍ መጥለቅለቅ አድርሷል። በፖርቶ ሪኮ ታሪክ ላይ ከደረሱት ከባድ አውሎ ነፋሶች አንዱ የተባለው ማሪያ ዛሬ በሰዓት 220 ኪሎ ሜትር ርቀት ተወንጭፏል። ከአውሎ ነፋሱ ጋር የተቀላቀለው ከባድ ዝናብም አደገኛ የጎርፍ መጥለቅለቅና የመሬት መደርመስ አስከትሏል። ሜክሲኮ ላይ በተከሰተው በሰባት ነጥብ አንድ የሚለካ ርዕደ መሬት የተረፉ ካሉ ፍለጋ የመድህን ሰራተኞች እየጠሩ ናቸው። በአደጋው ቢያንስ 225 ሰዎች አልቀዋል። በርካታ ህንፃዎችም ተደርምሰዋል። የአገር አስተዳደር ሚኒስትር ሚጉኤል ኦሳሪዮ ቾንግ የሜክሲኮ ወታደራዊና ፖሊስ ኃይሎች በህይወት የተረፉ ሰዎች ካሉ ለመፈለግ የሚችሉትን ሁሉ እያደረጉ ናቸው ብለዋል። ሲቪሎችም ከመድህን ሰራተኞች ጋር ሆነው እየፈለጉ ናቸው። ቢያንስ 38 ህንጻዎች መደርመሳቸውን የሜክሲኮ ፕሬዚደንት ኤንሪኮ ፔናኒዩታ ጠቁመዋል። ፕሬዚደንት ዶናልድ ትራምፕ የቀድሞ ፕሬዚደንት ባራክ ኦባማ አስተዳደር ቻይና፣ ሩሲያ፣ ብሪታንያ፣ ፈረንሳይና ጀርመን ተባብረው አቻምና ከፈረሙት የኢራንን የኒክሌር መሳሪያ ማዳበርን ሊገድብ ከሚችል ውህል ዩናይትድ ስቴትስን ስለ ማስወጣት ወይም አለማስወጣት ጉዳይ ውሳኔ ላይ ደርሻለሁ ሲሉ ዛሬ ተናግረዋል። የወሰኑት ምን እንደሆነ ግን አልገለጹም። ትራምፕ አሜሪካን ከውሉ ሊያስወጡ እንደሚችሉ በያዝነው ሳምንት አመላክተዋል። ፕሬዚደንት ዶናልድ ትራምፕ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ሰሜን ኮሪያን ሙሉ በሙሉ ለማጥፋት መዛታቸው ይታወቃል። ይህ ዛቻ ታዲያ የኪም ጆንግ ኡን መንግስት መጥፋትን ለመቋቋም ሲል የኒውክሌር መከላከል ያስፈልገኛል የሚለው እምነቱ አሳማኝ እንዲሆን ያደርጋል። በሰሜን ኮሪያ ላይ ማዕቀብ የማጠናከርም ሆነ ሊወሰድ የሚችል ወታደራዊ እርምጃ ዓለም አቀፍ ድጋፍ የማግኘቱን ጉዳይ ሊያሰናክል ይችላል ሲሉ የአካባቢው የጸጥታ ጉዳይ ተንታኞች አሳስበዋል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ25 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድ ናችሁ ሰለሞን ክፍሌና አዳኝ ፍሳሐየንን ከአቀናባሪዋ ከብርሃን ኃይሉ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል በቀጣዩ የኤፍሬም ታምሩ ዜማ እንሰናበታለን። ሰላም ደህና እደሩ። I told my friend, the my to افجروا بهندا منشي منشي